የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በ19 በ22 እና በ25 ሜትር በአንድ ዘወትር ከምሽቱ 3 እስከ 4 ሰዓት የአንድ ሰዓት ዝግጅቱን ጀመረ። መገዘዝ አለበት ወይም ደግሞ መነገር አለበት፣ ማስተካከል አለበት። መንግስት ከሚቀበላቸውም ከማይቀበላቸውም ጋር መወያየት አለበት ብለን መግለጫ ሰተናል። ቢያንስ ከተቃዋሚዎች ወገን ልዩ ልዩ ሀሳቦችን ሊወክሉ ፓርቲ ባይወክሉም የህብረተሰቡን የተለያዩ ድምፆች ይናገራሉ የሚባሉ ግለሰቦች አሉ ኢትዮጵያ በተደመጡበት ቅደም ተከተል እናስተዋውቃችሁ። ብፁዕ አቡነ ዮሴፍ፣ መጋቢ ዘሪሁን ደጉ፣ መዋዘ ጥበባት ዲያቆን ዳንኤል ክብረት። በነጠላው በማስተዋወቃችን ይቅርታ። ወደ ውይይቱ ስንገባ ከነማዕረጋቸው እናመጣለን። በብዙ የሙዚቃ አፍቃሪዎች የተወደደ ነው፣ በተለይ በማሲንቆ ግርፉ። ብርቱ ሕክምና በሚጠይቅ ህመም ተይዞ የወገን እርዳታ እየጠየቀ ነው። በቅርብ ከምትከታተለው አንዲት የሙያ አጋሩ ጋር አዋይተነዋል። ንጉሴን በል ወደ መስኮት ግባ ብንለው የለም ሚስኮት ተደርገናልና አልገባ ማለት ምን ማለቱ? እንደው ተራው ሲደርስ ያብራራል። ተወዳጁ የስፖርት ጋዜጠኛ ፍቅሮ ኪዳኔ ሰላሳ ሁለተኛውን የአፍሪካ እግር ኳስ ውድድር እየተከታተለ ነው። ጋቦን ውስጥ ከፊፋ ይነሳና ስለ አፍሪካውያን የዋንጫ ተወዳዳሪዎች፣ እንዲሁም ስለ ስፖርት እግር ኳስ ጉዳዮች የሚለን ይኖረዋል። ሳይበዛ ሳያንስ የዛሬ ጥር 21 2009 ዓ.ም ዝግጅታችን እነዚህን ይዟል። እነዚህንም ንጉሡ ታምሬ በመልክ በመልካቸው አቀነባብሮ በሙዚቃ ከሽኖ ለአየር እንዲበቁ ያደርጋል። ዝግጅትና መስተንግዶ የእኛ ነው የኔ አሉላ ከበደና የኔም የአዲሱ አበበ። የዜና ዝግጅቱ ደግሞ የተረኛ አንባቢው ነውና እርሱ ሲያበቃ እኛ እንመለሳለን። እንደምናመሻችሁ አድማጮቻችን፣ ዜናውን የማሰማችሁ አዳኒች ፍሳዬ ነኝ። ኢትዮጵያ አዲስ የተከሰተውን ድርቅ ለመቋቋም ስላቀረበችው ጥሪ ዓለም አቀፉ ሕብረተሰብ አፋጣኝ ምላሽ እንዲሰጥና አጋርነቱን እንዲገልጽ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ጥሪ አቀረበው። ዋና ጸሐፊው ጥሪውን ያቀረቡት በዚህ ድርቅ ላይ በተወያየና አሁን ማምሻውን በተጠናቀቀው ከፍተኛ ስብሰባ ላይ ነው። የአዲስ አበባው ዘጋቢያችን እስክንድር ፍሬው አጠር ያለ ዘገባ ይልክልናል። እንደደረሰ በዜና ማጠቃለያ ላይ እናቀርባለን። የብሪታንያ የዓለም አቀፍ ልማት ባለስልጣን በሶማሊያ ያለው የድርቅ ሁኔታ እየተባባሰ መሄዱ በጽኑ እንዳሳሰባቸው ገልጸዋል። ፕሪቲ ፓትል ትናንት ሞቅዲሾ ጉብኝታቸውን እንዳገባደዱ በሚሊዮኖች የሚቆጠሩ ሰዎች በድርቁ ተጎድተዋል፣ ብሪታንያ ለሶማሊያ የምትሰጠውን እርዳታ ከፍ የማድረግ እቅድ አላት ብለዋል። ባለስልጣኗ ባወጡት መግለጫ ድርቅ በሰዎች ሕይወትና በመረጋጋት ላይ አደጋ በደቀነበት በአሁኑ ወቅት በሚሊዮኖች የሚቆጠሩ ሶማሌዎች በአስከፊ ሁኔታ ይገኛሉ። ብሪታንያ የሰዎችን ሕይወት ለማትረፍ ምግብ፣ ንጹህ ውሃና ጠጋኝ ምግብ የማቅረብ ረድኤቷን ከፍ ለማድረግ ያቀደችውም ለዚህ ነው ብለዋል። ብሪታንያ ቅድሚያ የምትሰጠው የተረጋጋችና የበለጸገች ሶማሊያ ለመገንባት ነው። ብዙ መሻሻል የታየ ቢሆንም ገና ብዙ ተግዳሮቶች አሉ ሲሉ አስገንዝበዋል። ዓለም አቀፍ ማህበረሰብ 3.9 ሚሊዮን የሚሆኑ አስቸኳይ እርዳታ የሚያስፈልጋቸው ሶማሌዎችን ለመርዳት የ864 ሚሊዮን ዶላር መዋጮ ለማግኘት ጥሪ አቅርበዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ኢሚግሬሽን መገደብ በሚመለከት ያወጡ ትዕዛዝ ትርምስ በማስከተሉ አንድ የፌዴራል ፍርድ ቤት በጉዳዩ ላይ ጣልቃ ገብተዋል። ፕሬዚዳንቱ ሙስሊሞች ከሚበዙባቸው ሰባት ሀገሮች የሚጓዙ ሰዎች ለተወሰነ ጊዜ ወደ ዩናይትድ ስቴትስ እንዳይገቡ ባወጡት ትዕዛዝ ምክንያት ስደተኞች፣ የመኖሪያ ፈቃድ ያላቸው ሰዎች፣ ተማሪዎችና ሰራተኞች በአሜሪካ አውሮፕላን ማረፊያዎች ላይ ሲደርሱ ተይዘዋል ወይም በዓለም አቀፍ በረራ አውሮፕላኖች ውስጥ እንዳይገቡ ታግደዋል። አንድ ሌኒ የተባሉ ኒውዮርክ ያሉ የዩናይትድ ስቴትስ ወረዳ ዳኛ ህጋዊ ቪዛ ማለት የእለፍ ፈቃድ እያላቸው በሀገሪቱ አይሮፕላን ማረፊያዎች ከገቡ በኋላ የተያዙ ሰዎች እንዳይባረሩ የሚያግድ አስቸኳይ ጊዜያዊ ትእዛዝ ሰጥተዋል። ትእዛዙ በህጋዊ መንገድ የገባ ማንኛውም ስደተኛ እንዳይያዝም ያዛል። ፕሬዚደንት ትራምፕ የፕሬዚደንት ትራምፕ ቃል አቀባይ ቦሪስ ኤሽቴይን የፍርድ ቤቱ ትእዛዝ በምንም አይነት የከፍተኛውን አካል ትእዛዝ አያግድም ሲሉ ዛሬ ለጋዜጠኞች ተናግረዋል። የአገር ውስጥ ደህንነት ጥበቃ መስሪያ ቤት ዛሬ ያወጣው መግለጫ የፍርድ ቤት ትዕዛዞችን አከብራሉ ብለዋል። አያይዞ ግን ወደ ዩናይትድ ስቴትስ የሚገቡ ሰዎች በሀገራችንም ሆነ በአሜሪካ ህዝብ ላይ አደጋ የሚደቅኑ አለመሆናቸውን ለማረጋገጥ የፕሬዝዳንቱን ትዕዛዝንም በተግባር ላይ አውላለሁ ሲል አስገንዝቧል። በኒውዮርክ፣ በቺካጎ፣ በሳን ፍራንሲስኮና በሌሎች የአሜሪካ ከተሞች አይሮፕላን ማረፊያዎች ላይ በአብዛኛው ከአሜሪካ ህዝባዊ መብቶች ማህበር የተወከሉ ጠበቆች የሚገኙባቸው በርካታ ሰዎች የፕሬዚደንት ትራምፕን ትእዛዝ በመቃወም ተሰልፈዋል። ስደተኞቹን በመደገፍ በኒውዮርክ አይሮፕላን ማረፊያ ላይ የተሰለፉት ሰዎች በብዙ ሺህ ይቆጠራሉ። አንድሬ ሰጉራ የተባሉ የአሜሪካ ህዝባዊ መብቶች ማህበር ጠበቃ ይህ የአሜሪካውያን ባህሪ አይደለም፣ ህገወጥ ትእዛዝ ነው። ማህበረሰባችንን የባሰ አደጋ ላይ ይጥላል እንጂ ደህንነትን አያመጣም እነዚህ ፍልሰተኞች አገራችንን ታላቅ ያደረጉ ናቸው በማለት አስገንዝበዋል። የትራምፕን ትዕዛዝ በጊዜያዊ መልክም ቢሆን ያቆመው ክስ የተመሰረተው ኒውዮርክ ከተማ በሚገኘው የኬኔዲ አይሮፕላን ማረፊያ ላይ ተይዞ በነበሩ ሁለት ኢራቃውያን ስም የተመሰረተ ክስ ነው። ሁለቱ ኢራቃውያን የአካባቢው ፖለቲከኞችን በተቃውሞው ውስጥ በመግባታቸው ሊፈቱ ይችለዋል። ከፌዴራል ባለሥልጣኖች የወጡ ዘገባዎች እንደገለጹት እስካሁን ባለው ጊዜ በትራምፕ ትዕዛዝ ምክንያት የተያዙ ሰዎች ቢያንስ አንድ መቶ ሰባ ደርሰዋል። የዩናይትድ ስቴትስ ወታደራዊ ኃይል የመን ያለውን የአልቃይዳ ቡድንን ኢላማ በማድረግ በከፈተው ጥቃት አንድ የወታደራዊ አገልግሎት ሰራተኛ ሲገደል፣ ሶስት ደግሞ እንደቆሰሉ ወታደራዊ ኃይል አስታውቋል። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ። በዜና ማጠቃለያ ላይ እንገናኛለን። አሁን የራዲዮ መስጌት ተጀመረ። የመጀመሪያዋ ዝግጅትና መሰናዶው ምርጥ የሳምንቷ ግጥም ነች። መልካም ምሽት እንመኛለን። የአክብሮ ሰላምታችንም ይድረስልን። ግራዋና ግብጦ ይመራል ይላሉ ኮሶ መጠጣት ይመራል ይላሉ እንቆቆ መጋት ይመራል ይላሉ መተሬ መብላት ይመራል ይላሉ እሬት መጎንጨት። ውሸት ነው፣ ሐሰት ነው። የሚያንገሸግሽህ ውስጥህ ነውጦ፣ ከምሬትም ሁሉ የሚመር አብልጦ፣ ፍትህ እጦት እንጂ ግራዋና ግብጦ። የዝምታ ዜማ ከሚለው የሥነ ግጥም ምድብል ያገኘናትን ነው ያነበብንላቸው የመድበሏ መታሰቢያነት ለኢትዮጵያ ለኢትዮጵያዊነትና ለኢትዮጵያውያን መሆኑን የመጽሐፉ ሽፋን ገጽ ውስጥ ተመልክቷል። ገጣሚ አበባየው መኮንንን እናመሰግናለን። ባላባት ደጌ ደጌ እርሱን የሚመለከት ጉዳይ ስላለን ቆየት ብለን እንመለስበታለን። ልትለይ ነው? አዎ አሉላ፣ እስቲ ወደ ዜማው እንመለስ። ትጠላልፍ የታመመን ጠይቁ፣ የተቸገረን እርዱ። ይሄ በማንኛውም እምነት ይመስለናል። ነገሩ የእምነት ብቻም ሳይሆን ሰብአዊነትም ነው። ይህን የነገራችን መጀመሪያ ካደረገው ለፕሮግራማችን መንደርደሪያም ከሆነ የታማሚውን አርቲስት ምጥን ውይይት ልናስከትል ነው። አዎ የማሲንቆው ጌታ ሰጠኝ አጠናው ታሟል። የሰማነውም ከቀደሙ በርከት ያሉ ስራዎቹ ያንዱን ነበር መሆኑን ግን ሰጠኝን የምነካው የእኛ ብቻም ሳይሆን ይሄ ጥያቄ አድማጭም ይመስለናል። መልሱን ከራሱ ከሰጠኝ አድርገን በቅርብ ከሚያስታመሙት አንዱ አርቲስትም አብራለች፣ ታዋቂዋ የመድረክ ተወዛዋዥ አልማዝ ጥላሁን። ሰላምታችን ለሁለታችሁም ይድረስልን ሰጠኝ ደምናል ግን አልማዝም፣ እንደምን ነሽ አልማዝ? ሰላም ሰጠኝ ነላየ ሰጠኝ አበርግተ ምን ጌታ ምን ሆን ትንሽ የብርድ ኒሞኒያ ሚት ና ዲያቤቲክስ አንዴ አለኝ ስኖ አሁን በቃ በሰውነት ውስጥ በኢንፌክሽን ዝመጥሎ ስስኖ በቃ አሁን ምን ደረጃ ላይ ነው ያለው? አሉ ሐኪሞች ተከታታይ ለአንድ ዓመት ሕክምናው የሚያቀጥላለብኝ እና አንዳንድ መድኃኒቶች አዘውልኛል በክብና እንደስላም እስከመ ሆስፒታል እንደነበርኩኝ እና አሁን ተቋርጦብኛል። በአንዳንድ ምክንያት እስል መቀጠል ነገር አለብኝ። ለምን ተቋረጠ? ያው የአቅም ጉዳይ ስላለ አንዳንድ ነገር ማዘግ ያለብኝ ነበረን። እነሱ በአጋጣሚ ተቋረጠብኝ ና ለጊዜው ስራ ላይ የሚሆን ነገሮች እስከሚስተካከሉ ለጊዜው አቁሙት ያለ በጣም ተስ የተከታተልኩ ነው አሉ በአንድ በነገር ላይ የአቅም ጉዳይ ቢል ሰጠኝ አሁን መስመር ላይ ያለችው አርቲስት አልማዝ ጥላሁን እሷ የምታስተባብረው ሌሎችም አሉ፣ አጋሮቹ። አዎ የሙያ የገንዘብ አስተዋጽኦ ለማድረግ የፊታችን ማክሰኞ ሳምንት። አልማዝ እስኪ የበኩልሽን ነገር ነው እሺ በመጀመሪያ ደረጃ ሰጠኝ የምታውቁት ታዋቂ ዝነኛ የማሲንቆ ባላባስ እና ድምፃ የባህል ተጫዋች ነው። በባህሪውም በጣም ጥሩ ከሰዎች ጋር የሚግባባት አርቲስት ነው። ግን በአጋጣሚ በደረሰበት የሕመም ድንገት ሆስፒታል ገብቶ ተጠርተን ሄድን። በጣም አስፈሪ ነበር። እግዚአብሔር ደግ ነው። አሁን ለዚህ በቅቷል። ግን አሁን እንዲሁም ብዙ ክትትልና ኪሞ ለአንድ አመት ድረስ ስራ መስራት እንደማይችል እንደገና መድኃኒቱ ክትትል እንደሚያስፈልገው ዶክተር የብቻው እንደሚያስፈልገው ኢንሹራንሱ ደግሞ ስለሌለው ስለተቃጠለበት በዛ ምክንያት ነው ብዙ ወጪዎቹ የተጠየቀው። አሁን ገና ራሱ ሲስተካከል መሞት የለበትም። እኛ ጓደኞቹ፣ የኢትዮጵያ ህዝብ እያለ በማለት በማስተባበር ማክሰኞው በማእዛር ሬስቶራንት የሙያ ጓደኞቹ ባለንበት ሁሉም አድናቂዎቹ ባለንበት አስተዋጽኦ አድርገን የተቻለውን ያህል እርዳታ ለማድረግ ዝግጅት እያደረገ ነው። እንዴት ነው? ጥሩ እየሄደ ነው። እግዚአብሔር ይመስገን ጥሩ እየሄደ ነው። ይኸው እናንተም አናውንስ እንደዚህ በሚዲያ የአየር ጊዜ እየሰጣችሁን ሰው እንዲያውቀው በማድረግ ብዙ አስተዋጽኦ እናንተም የበኩላችሁን እያደረጋችሁ ነው። ህዝቡ ጥሩ እንቅስቃሴ እየተደረገ ነው። መጨረሻውን ደግሞ አብረን እናያለን። እግዚአብሔር ደግሞ ይረዳናል ብለን እናስባለን። አልማዝ፣ እስኪ ሰጠኝን ለማያውቁ በዋሽንግተን ዲሲ አካባቢ የሚኖር ኢትዮጵያዊ ሰጠኝን በቀልድ ቀልድ ለዛ ባላቸው በመሰንቆ የሚጫወታቸውን አጫዋቶች ያውቃሉ። ከእናንተ ጋርም ብዙ መድረኮች ላይ አብሮ ሲሰራ የማየት እድል አግኝተናል። በኢትዮጵያ ላሉ ምናልባትም የእሱን ስራዎች የማየት እድል ለሌላቸው እስኪ ያስታውሺ። ሰጠኝ ምን አይነት የሙዚቃ ሰው ነው? የመሰንቆ አባት ብለሸዋል። ሰጠኝ ማለት የማሲንቆ አባትን ንጉስ ነው። ሲንጎስ ማሲንቆ ነው እሱ። ለምን አሁን ማሲንቆ መቾች ብዙ አሉ። እዚያ ኢትዮጵያ ውስጥ ሀገራችን ብዙ ጎረድ ልጆች ሰርተዋል። ግን ለመጀመሪያ ጊዜ ማሲንቆን እንደ ኪቦርድ፣ እንደ ዋሽንት፣ እንደ ሰው አርጎ የሚያነጋግር ደንበኛ የእውነተኛ ኢትዮጵያ ሙዚቀኛ የማሲንቆ አባት ነው እሱ። ይሄን ማንም የሚመሰክርለት ነው። ብዙ አርቲስቶች ያውቁታል። የኢትዮጵያ ሕዝብም ምናልባት በሚዲያ ላይ ኢንተርቪስ ካልተጠየቀ ላያውቁት ቢችሉም በድምፅም በጣም ነው የሚለው ግን ለማሲንቆ አሜሪካ በየትም ሀገር ለነጮች ራሱ ባህላችን ከሚያስተዋውቁ የኢትዮጵያ ባለሙያ አንድ ማሲንቆ መቺ ተጠኝ ነው። በሰርግ በዝግጅት በአሜሪካ አካባቢ ብዙ ስራ ይሰራል። ተወዳጅም ነው። እንደውም ብዙ ጊዜ ሰርግ ሲሆን እሱን ካጡ ነው ሌላ ሰውን ምርጫ የሚጠቀሙት። አልማዝ እንዳለችው መሰንቆ ሲጫወት ለዛ አለው። እንዲያውም ቀደም ያለ አንድ ሲዲ እንደነበረው ትዝ ይለኛል ከበርካታ አመታት በፊት። እስቲ እሱም ስለ ራሱ ትንሽ ይንገረን። ወንድ ለሶስት ሲዶች አሉኝ፣ ባህላዊም ዘመናዎችም እንደ ኮሜዲ አንዳንድ ነገሮች ሰርች ያለው ገና ሰራለሁ ብዬ አስባለሁ። አይዞህ ትሰራለህ። እዚያበርጋል እንግዲህ ሰላምን ጊዜ ጤና ስጠንዛለሁ ለና በመስራት ጋር ያለሁትና ውድ አገሬ እንዲሁም የስራ ባልደረቦቼ ማደኞቼ ግፋበት፣ ብዙ ሞራል በመስጠት በዚህ ደረጃ ደርሻለሁ። ቢሆንም ቢጠበቅብኝ ገና ብዙ ነገር አለ ብዬ አስባለሁ። ገና ጨረስኩም አላማይ እና ብዙ ያደረብኝ አንዳንድ ነገር ተቋረጠብኝ። እንጂ ከመሲንቆ ሌላ ክራር ትጫወታለህ? ኪቦርድ ይጫወታለሁ፣ ዜማና ግጥሞች ደርሳለሁ። እንደዚህ ናቸው ብዙዎቹ ሞክራለ ይባላል እንጂ መሲንቆ ጨዋታ በጣም እየቀጠነና እየረዘመ መሄድ ትልቅ መሳሪያ ነው። ለዛ ነው ፍቅር ያደረብኝ፣ እድሜ ልክ ንሱ ጋር ብኖረው ኢትዮጵያ ውስጥ ይጫወት ነበረ። በመድረክ የምትታወቅባቸው ቲያትር ቤቶች ይሁን ሌላ አለ? በቢሮ ቲያትር በባህል ቡድን ውስጥ ስለ ነበረ አስራ አምስት አመታት ያል ከዛም በፊት ደግሞ በክፍሳ ገደ ግሻ ባልኪነት በፊት ወደዚህ ከመጣ ምን ያህል ጊዜ ነው? ወደ ሀያ ስድስት አመት ሆነኝ እዚህ ቅድም አልማዝ እንደምትለው ለብዙዎች የሚረዳበትን ጠባዩን የመመልከት አጋጣሚ ነበረኝ። ሙዚቀኞችም አብረውት እሱ እየረዳቸው የቆዩ እንዳለ ግን ዋናው ፋናዊው አማርኛ ተናጋሪ እናንተ ያደጋችሁበት አካባቢ ኖሮ ጥናት አጥንቶ እንዲያውም በአካባቢ ብቻ ተወስኖ የሚነገር ቋንቋ ሳይቀር አጥንቶ መጥቶ እዚህ ዋሽንግተን ዲሲ አግኝቼው አናግሬዋለሁ። በዛ ጊዜ አንተ ጋር አርፎ ነበር። ታስታውሰናለህ? ሰጠኝ በጣም በጣም በጣም እንኳን አስታወስከው። እሱማ በቃ ምን ወንድሜ ማለት ነው እንደኛ ቤተሰብ አባቴ ጋር የኖረ ቅኔውንና ዘርፉን ይዞ የመጣ ቋንቋ ብዙ በጣም የሱ የትንግርት ነው። እዛውም ነብሳቸውን የማረው አባቴ ከሞታቸው ቤት ልጅ አለኝ ብለው ነግረውት አሜሪካ ጋር ለሚኖረ ብሎ ፈልጎ በየ ሬስቶራንትን ወንድም አለኝ ሰጠኝ የሚባል ብሎ እንዴ እንዴት አይነት ነው ሰጠኝ? እንደዚህ ካለስ ወንድም አለሁ፣ እንዲህ ተብሎ ከንዴ ወንድም ጃፓንያዊ ወንድም ይኖረዋል? እንዴ ምናልባት አበጋዝ ሊሆን ይችላል ተብሎ አበጋዝ። አይ አበጋዝ አይደለም ሰጠኝ ነው። እንዲ መልክ አንድ አይነት። እንደ አጋጣሚ የሆነ ቦታ ደርሼ ስመጣ ፊትለፊት ሁሉ እግዳ ሰጠ ከሆነ ሲሉ በቃ አለቀሰ፣ አቀፈኝ ወንድሜ፣ በቃ መቼም ብዙ ነገር ከሌሎች ጋር ያለህን ቀረቤታ ነው አሉላ ለማስታወስ የሞከረውና ጥሩ እንከታተላለን፣ ወደፊትም እናቀርባለን። በነገራችሁ ላይ ያው ለኢትዮጵያ ሕዝብና ለአስተባባሪዎቹ ኮሚቴ የሆነ ለሚሰሩት ለጋዜጠኞች ይጠቅላላ እግዚአብሔር ያክብራችሁ እግዚአብሔር ብዱ ይመልስላችሁ ነው የምለው። እግዚአብሔር ከእናንተ ጋር ይሁን፣ እግዚአብሔር ከአንተ ጋር ይሁን። ሰጠኝ አይዞህ፣ በርታ፣ ትድናለ ዋኞችም የብዙ ኢትዮጵያውያን ጸሎት እና እርዳታ እንደሚያግዝ ተሽሎት መጥቶ እዚህ ስቱዲዮ በመሰንቆ ያባቆን ዘና እንላለን። መስቀል በርታ፣ አይዞ Karema will አገር ጉዳይ በወቅታዊ የኢትዮጵያ ርዕሶች ዙሪያ የኢትዮጵያ የሃይማኖት ተቋማት ጉባኤ በቅርቡ አዲስ አበባ ላይ ያካሄደውን የእርቅና ሰላም ጉባኤ መነሻ በማድረግ በጉባኤው ጭብጦች ትልምና ክንውን ብሎም በሃይማኖት ተቋማቱ ሚናና ተጨባጭ ፋይዳ ባላቸው ሌሎች ተዛማች ርዕሰ ጉዳዮች ዙሪያ ከጉባኤው ጠቅላይ ጸሐፊ ጋራ በቀደመ የራዲዮ መጽሔት ያደረግነው ውይይት ተከትሎ በርካቶች አድማጮች የላካችሁልን መልእክቶች ደርሰውናል። አሁን እንግዶቻችንን እናስተዋወቅ። ጉዳዩ በቀጥታ የሚመለከታቸውን የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ መጋቤ ዘሪሁን ደጉን ከአዲስ አበባ፣ እንዲሁም ከላስ ቬጋስ የኔቫዳና አሪዞና ሊቀ ጳጳስ የስደተኛው ቅዱስ ሲኖዶስ አባል ብፁዕ አቡነ ዮሴፍን፣ በተጨማሪም በአሁኑ ሰዓት በሥራ ምክንያት ደቡብ ኮሪያ የሚገኘውን ሙሐዘ ጥበባት ዲያቆን ዳንኤል ክብረትን ይዘናል። እንግዶቻችን ሶስታችሁም ሰማችሁን? አባታችን ሰሙን? አዎ ሰምተናል እግዚአብሔር ይስጥልን። እንኳን ደና መጣችሁ። አዲሱ ቀጥታ ወደ እንግዶቻችን የሚወስደውን ከማድረስ በፊት አንተ ደቡብ ኮሪያን ታውቃለህ። ከደቡብ ኮሪያ እንግዳ ይዝሃል። ከዚህ ቀደሚ ነበረ ለአንድ ሶስት ወር ልምምድ። ያኔ ብዙ ኢትዮጵያኖች አልነበሩም። ሰላምታው በኮሪያኛ ይሆናል ብዬ ነበረ ከዲያቆን ዳንኤል ጋራ አኛዋሴው ማለት ይቻላል። አኛዋሴውን ታውቃለህ ዲያቆን? እኔ ለማወቅ በዝግጅት ላይ ነኝ። እንደምን የአቦሴው የሚሉት አሉ የሚሉትን አንድ ሶስት ደግሞ እንደኛ አገር ዶሮ ወጥ እንደዛ የሚወደደውን ኪምጪ የሚባል ጥሩ ሞቅ ያለ ምግብ እንደ ሚጥሚጣ የታከለበት ይመስላል። እና ደግሞ ሰዎቹ በጣም ትውቶች ናቸው፣ ጥሩ ሰዎች ናቸው። አዲሱ የፈራው ጋር ነው። ሌላ ጊዜ ስለ ደቡብ ኮሪያ ሌላ ፕሮግራም ማዘጋጀት ሳይኖር ብን አይቀር። ዳንኤል ከተማረ በኋላ ጋር ሲደርስ ግሩም። እንግዲህ ወደ ቁም ነገራችን እንመለሳለን ያላችሁበት ንግረ መንገዳችን ለማስታወቅ ያህል ነው። እንግዶቻችን እንደሰማችሁት መጋቤ ዘሪሁን ደግሞ የፕሮግራሙ ተሳታፊ ነበሩና በሰፊው የተወያየንበት ቀደም ብለን በመግቢያችን የጠቆምነው በቅርቡ በአዲስ አበባ የተካሄደው የተቋማቱ ጉባኤ ነው። እሱን ተከትሎ የብዙ አድማጮቻችን አስተያየቶች ደርሰዋል። ከሰው ምላሽ እንነሳ። ልክ ነው። ከመጋቤ ዘሪሁን ጋር ያደረግነው ውይይት ነው ጥያቄዎችን የወለደው። ጥያቄዎቹ ደግሞ በአብዛኛው አሁን ያለው ስርዓት ለእርቅ አመች ይህ የመሳሰለ ጋቢ ዘሪሁን ቀርበው ይህን በመናገራቸው በጣም ተደስተናል። እግዚአብሔር ይስጥልን። ነገር ግን የችግሮቹን ቁልፍ አላገኙ። መንስኤው የችግሩ የሰላም መታጣጡ መንስኤ ካልታወቀ መፍትሄ ለመፈለግ አይቻልም የሚል ነውና፣ ይሄ ሁኔታ ሌሎችን እንድናሳትፍ አደረገን። ለምሳሌ ዲያቆን ዳንኤልን በተለያዩ ጽሑፎች እናውቀዋለን። በአግባቡ ትችት የሚያቀርብ ነው። ለምሳሌ እንደው ሲኖዶሱ እንኳን መስመር ሲስት ያና መንፈስ ቅዱስ ማለት ቀረው ወይ ምን ነው ብሎ አግሌ በጣም አስደሰተኝና በእውነቱ በሀቀኛነቱ ይህን በመጽሐፉም ምስጋና አቅርቤያለሁ። ብፁዕ አቡነ ዮሴፍም በኢትዮጵያ ያለው ሁኔታ ያቃሉ ነገሮችን አስታመው ብለው የሚያልፉ ሰው እንዳልሆኑ አውቃቸዋለሁ። በቅርብ እንዲህ አይነት ሰዎች መታከላቸው ከመጋቢ ጋር ቢወያዩ አንድ ነገር ላይ ይደረሳል በሚል ነው እና ያን ውይይት አድመጣችሁታል ወይ? ያለፈውን ከመጋቢ ዘሪሁን ጋር ያደረግነውን እንዴት አያችሁት ከሚለው ብንነሳ ጥሩ ይመስለኛል። ምናልባት እድሉን ለመዋዘ ጥበባት ዲያቆን ዳንኤል ልስጥ። ሰምቻለሁ። መጋቢ ያነሷቸው ጥቦች አሉ። በዛ በስብሰባው ወቅት ተሰብሳቢዎቹን አባላቱ ያነሷቸው ነገሮች አሉ። ውይይቱ በጣም ጥሩ ነው። በተለይ የአገሪቱን ችግሮች መፍታት አለብን ብለው የሃይማኖት ተቋማት መሪዎች ያገባናል ብለው መነሳታቸው እና በዛ ጉዳይ መወያየታቸው በነስማማበትም ባነስማማባቸውም ሀሳቦች መሰንዘራቸው ለእኔ ወድጀዋለሁ። እዛ ላይ ምን ይቀራል? ምን መታከል አለበት? ሰላም ሊመጣ የሚችለው እንዲህ እንዲህ ቢባል ወይም እንዲህ እንዲህ ቢደረግ ነበር የሚለውን እንግዲህ በኋላ እናነሳለን እ አባታችንስ እንዴ ታዩት? ያን ውይይት ኢንተርቪውን ሰምቸዋለሁኝ እንደተባለው ለሰላም መነሳቱ በሀገር ውስጥ ያሉ ችግሮች መፈታት አለባቸው። ህዝብ ከመንግስት ጋር፣ መንግስት ከህዝብ ጋር ተስማምቶ መስራት አለበት፣ መደማመጥ አለበት። ጉዳዮችን ነቅፈን እናወጣለን እና ሁኔታዎች መፍትሄ ያገኛሉ ብሎ መነሳት በእውነቱ በራሱ ትልቅ ነገር ነው። በእንደዚህ አይነት ጉዳይ ሊሰሩ ያሰቡ ሰዎችን መመስገን አለባቸው የሚል ሀሳብ አለኝ። ሀገሪቱን ጉዳይ አንድ ሁለት ብሎ አንስቶ መንግስትም ህዝብንም ሊያስማሙ የሚችሉ ጉዳዮች ተነስተዋል ወይ? ህዝቡ የሚያነሳቸው ጥያቄዎችና መንግስትም የሚወስዳቸው እርምጃዎች ሊቆሙ ይችላሉ። የህዝቡን ጥያቄዎች መስ ይሄ ሊያገኙ ይችላሉ። እንግዲህ ያ ሁላችንም አብረን በጋራ የምናየው ነገር ሊሆን ይችላል። በውይታችን ላይ ግን ከሞላ ጎደል በእውነቱ ለእንደዚህ አይነት ገና ገና ውጥን ነው እንስስ ነው ውጡኑ እንደዚህ መነሳሳቱ የሚበረታታ ነው መልካም ነው እላለሁ በበኩሌ። እናመሰግናለን። ወደ መጋቤ ዘሪሁን እንመለስ። የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ በመሆኑ ጉባኤውንም ያስተባበረው ቡድን አመራሩ ስለሆኑ ስለ ጉባኤው አጠቃላይ ይዘት በቀደመ ዝግጅታችን አንስተናል። በመግቢያው በመንደርደሪያው እንደ ጠቆም ነው እንዲሻሻሉ ምናልባትም በጉባኤው ያነሳችኋቸውና ሊታከሉባቸው ይገቡም የነበሩ ከሌሎች ጉዳዩ ከሚመለከታቸው ወገኖች ከሕብረተሰቡ ቅሬታ ከሚያነሱ ወገኖች ጥያቄዎች በውይይቱም ከዚያም በኋላ መጥተዋልና የመነጋገር እድል ነበራችሁ። መልሳችሁ የመገምገም በዛ ውይይትም አንስተንለውት ነበረ፣ መጋቤ ዘሪሁን በጣም አመሰግናለሁ። እኔ በጣም ደስ ብሎኛል። የዛሬው ውይይት መነሻችን ራሱ በጣም ጥሩ ነው። ምክንያቱም በጣም መሰረታዊ ነገር ምንድን ነው፣ እኛ የምንችለውን እንደ ሀገር፣ እንደ ዜጋ ለሀገራችን ሰላም፣ የተረጋገጠ ሰላም እንዲኖራት፣ አገር በእንደዚህ አይነት ሁኔታ ውስጥ ሲገባ ምንድን ነው ልናደርግ የምንችለው በሚል ሁሉን እንፈተዋለን የሚል ሀሳብ ይዘን ሳይሆን የምንችለውን፣ የአቅማችንን፣ የተቋማቱም ሀሳብ ይሄ ሆኖ ትንሽ ነገር እናደርግ ነው ስለዚህ ውይይታችን ራሱ ምን ቢጨመር ጥሩ ነው የሚለው አዲሱ ያነሳው በጣም ነው የተመቸኝ። አሁን ከተጋበዙት ከብፁ አባታችንም እንደዚሁም ከዲያቆን ዳንኤልም በጣም ብዙ ኮንትሪቢዩት የሚያደርግ ነው። በልዩ ልዩ መንገድ እሱም የሚሰራቸውን ስራዎች በጣም ነው አፕሼት እኛም የምናደርገው እና ከሌሎችም የሚሰጥ ኢንፑቶች ካሉ እነሱን ወስደን የጋራ እያደረግ ናቸው። እንግዲህ ዋናው ተልኳችን ምንድን ነው? ለሀገራችን አንዲት ነገር እናድርግ፣ ባለው ክፍተት ምን ብንጨምርበት ያንን መሙላት እንችላለን በሚል ስለሆነ እኔ በማመስገን መጀመር ፈልጋለሁኝ። ከዛ ቀጥሎ ከዛ ከውይይቱ በኋላ ፕሮሲዲንግ እያዘጋጀን ነው እኛ ራሳችን ቀጥታ ከምንሳተፍበት ያው እዛ ላይ አውትሶርስ ያደረግናቸው አንዳንድ ስራዎችም ስለነበሩ በባለሙያ እንዲሰሩ በእነሱ በኩል በአምስት ቡድን ሰው ተከፋፍሎ የሁለት ቀን ውይይት ያደርግ ስለነበረ ከኦፕኒንግ እና ከመዝጊያው በስተቀር በአጠቃላይ ፕሮግራሙ በቡድን ውይይቶች የተደረጉ እና መጨረሻ ላይ ለማጠቃላይ የተወሰነ ሰዓት ነው የተገናኘ ነው። ስለዚህ በአምስት ቡድን የተነሱትን ነጥቦች ዋና ዋና አንኳር ነጥቦች ተለይተው አልቀዋል። ማክሰኞ የእኛ ስራ አመራር ቦርድ ይቀርብለታል። ከዛ በፊት ባለፈው ሮብለት ይህን ከኛ ቢሮ ጋር ሲያስተባብሩ የነበሩ ከሰባቱ ሀይማኖት ተቋማት የተወከሉ ታክስ ፎርስ ነበረ። እነሱ ተገናኝተው የተነሱ ነጥቦችን ገምግመዋል። እኔ ለስራ ምክንያት ከአዲስ አበባ ውጭ ስለነበርኩ አልተገኘውም። ግን አጠቃላይ ሰነዱ ሰኞ ለእኛ ይቀርብና ማክሰኞ ለቦርድ እናቀርበዋለን። እዛ ላይ ነው ያለ ነው። በጣም ከፍ ባለ ትህትና በተቻለ መጠን የአማርኛ ፕሮግራም ስለሆነ በአማርኛ ለመጠቀም አንዳንድ ቃላት ተተኪ ቃላት ሲቸግሩ እንተጋገዛለን። ያቆን ዳንኤልም ስላለ ያግዘናል። እሺ፣ እግዚአብሔር ይስጥልን። በነገራችን ላይ ይሄ ጉባኤ የሃይማኖት ተቋማት ጉባኤው አዲስ አይደለም። በመሰረቱ የጀመረውም የመጀመሪያው አይደለም። ከዚህ ቀደምም አካሄዷል። እንደዚህ ግን ተጨባጭ ፍሬ አልታየም የሚሉ ሰዎች አሉ። ያ ብቻ አይደለም በዚህ የሰላም እና የእርቅ ውይይት ላይ ባለ ጉዳይ ናቸው የተባሉት አለመግባታቸው፣ ብዙ ሰዎች እንደ ጥያቄ ያቀርቡታል። እንግዶቻችን፣ በተለይ ብፁዕ አባታችንና ዲያቆን ዳንኤል ምን ያህል እንደምትስማሙበት አላቅም። የጉዳዩ ባለቤት ማለት ለምሳሌ መንግስት፣ ተቃዋሚ ኃይሎች። በሁለቱ መካከል ነው ሰላም የጠፋው። የግልጽ ነገር ነው። እነዚህ የሌሉበት ውይይት የት ይደርሳል ይሉና እንዲያውም በመንግስት ሲባል ደግሞ በአግባቡ በነጻነት እንዳይተቹ መንግስት ያጠፋውንም እንዳይወቅሱ የሚከለክላቸው እንደ የመንግስት አካልም ጭራሽ አብሮ ነበር የሚሉ ሰዎች አሉ። አንድ ባለስልጣን በእርግጥ አሉ፣ በምን ደረጃ እንደገቡ መጋቤ ይነግሩናል። እና ቁልፉ ጥያቄ ነጥቡ ምንድን ነው? የጉዳዩ ባለቤቶች የሌሉበት ጉባኤ ስለሆነ ውጤት አያመጣም የሚሉ ሰዎች አሉ። በዚህ ሁለቱ እንግዶቻችን ዲያቆን ዳንኤልና ብፁዕ አባታችን ምን ያህል ትስማማላችሁ? አባታችን ላስቀድም። መቼም ስለመጀመሩ መልካም እንደሆነ በመግቢያ ላይ ገለጹ። ቢሆንም የሀገሪቱን ችግር በሽምግልና የመፍታት እንደተባለው በተደጋጋሚ የተያዘ ነገር ነው። ራሱም በሚዲያውም እንደተመለከት ነው፣ እንዳየ ነው። መንግስትም የማረጋጋት ስራ በሀገሪቱ ላይ መሰራት አለበት ብሎ የነጋዴዎችንም ምሁራኑንም፣ እንዲሁ በተለያየ ደረጃ እየተበሰበ ብዙ ነገር ሲያደርግ ነበረ ያም መልካም ነው። ሀገርን ለመረጋጋት እንትን ማድረጉ አሁንም ቢሆን የኢትዮጵያ ችግር መቼም መጠነ ሰፊ ሆኖ የሚታይበት ጊዜና ሰዓት እና መቼም እውነቱን መናገር ነው። መፍትሄ ሊያመጣ የሚችለው በሽምግልና መታየት ያለበት መንግስት ነው። ሀገሪቱን እየመራት ያለው ያለው መንግስት ህዝቡና መንግስት ነው። ተጣልቶ ያለው እና ባለቤቱ ነው መቅረብ ያለበት በእኔ አመለካከት መንግስት መገሰጽም አለበት ፣ መነገር አለበት። የሚያነሳቸው ጉዳዮች ለሀገርም አንዳንድ ጊዜ ለወደፊት ኢትዮጵያ የሚለው ነገር ቀጣይ ሆኖ እንዲሄድ ለማድረግ አስቸጋሪ የሆኑ ነገሮች አሉ፣ በመንግስት ዙሪያ መንግስት ራሱ ሊያርማቸው፣ ሊያስተካክላቸው የሚገባ ምክንያቱም ያለምንም የኢትዮጵያን ህዝብ በኢትዮጵያዊነት ኢትዮጵያዊነቱ በማየት ማስተካከል ያለበት ነገር አለ። እንደገና ደግሞ በተቃዋሚዎቹም ዙሪያ ደግሞ ተቃዋሚዎችም የራሳቸው የሆነ ጽፈት ሊኖራቸው ይችላል። መልካም ጎንም እነሱንም ደግሞ እንደዚሁም አገሪቱ በትክክል በሆነ ሁኔታ ላይ መምራት እንድትችል እነሱ ቢሆን የተሻለ የሆነ ነገር ማድረግ እንዳለባቸው ምንምን ነገር አለበት። ግን አሁንም እንደተነሳው መንግስትና ተቃዋሚዎች ናቸው። ምክንያቱም ተቃውሞ የያዘው ህዝብን ነው። መንግስትም ደግሞ በመንግስትነት ይዞ የሚመራው ህዝብ ነው። በዚያ ውስጥ የመከፋፈል ጉዳይ ባለቤቶች እነዚህ ናቸው። እነዚህ ሳይኖሩ የሃይማኖት ያለውን ትናንሽ የሆነውን ጥቃቅን የሆነውን ነገር ለማረጋጋት ሊሆን ይችላል ጥሩ ሊሰሩ ሊሰራ ይችላል ግን እንደ ባለቤት ይዘው መስራት ሊረዳቸው የሚችል አሁንም ወደፊት ምናልባት እየሄድንበት ነው። ወደ መንግስትም ሊያስከደን የሚችል መንገድ አለ። መፍትሄ የሆነችንም ወደ እነሱ ይዘን እንሄዳለን መመከር ያለበትን እንመክራለን። ነጥቦችን ይዘን ወጥተን መቆም ያለበት ይቁም እንላለን የሚል መንገድ ነው ከፍተው ያሉት እነዚህ ሽማግሌዎች እና እነዚህ ሽማግሌዎች ትኩረት አድርገው እኔ አሁንን የራሴ ሀሳብ ነው፣ እንደ አባይ ወቴፍነት ነው ሀሳብ እየሰጠሁት ያለውን ከሚዲያውም ከህዝቡም ከተለያየ የምንሰማው ነገር ብዙ ነገሮች ላይ መንግስት ጫና ያደርጋል እና ህዝቡ ሞቅ ሲልበት ደግሞ በሽምግልና ለመፍታት በራሱም ደግሞ ንግዱን በነጋዴዎችን በነጋዴ ምሁራኖችንም ነጋዴዎችንም እየሰበሰበ መዋወይ ነገሩን ለማርገብ ነው የሚሞክረው እንጂ ዘላቂ መፍትሄ ለማምጣት ብዙ ጊዜ እኔ በበኩሌ አላይ። እንደ ሰባ አምስቱ ፐርሰንት በነበረበት ላይ የሚቀጥለው እና ይህ ሲሆን ነገሮች እየተዳፈኑ መፍትሄ ሳይገኝላቸው ወቅትና ጊዜ እየጠበቁ የሚነሱ ይሆናሉ። እነዚያ የሚነሱት ነገሮች ደግሞ በየጊዜው የሰው ደም መፋሰስን ያመጣሉ፣ ንብረት መውደምን ያመጣሉ፣ ወጣቶች የወደፊት ራዕያቸውን የሚያጨልሙ ይሆናል እና በደንብ አድርጎ ሽማግሌዎች ሳይፈሩ ለሀገር ለወገን በትክክለኛው መንገድ መገሰጽ አለበት ወይም ደግሞ መነገር አለበት ማስተካከል አለበት የሚባለው መንግስት፣ ለመሪ ሆኖ ነገሮችን ማስተካከል መቻል አለበት የሚል እንደዚህ በሽምግልና የመንግስት ጉዳይ መያዝ አለበት የሚል አለን። እንደ ባለቤቱ ነው። ጥሩ ነው። ብፁዕ አባታችን ቀደም ሲል እንዳሉት ይሄ ተቋም ስራውን መጀመሩ መልካም ነው። አሁንም የጉዳዩ ባለቤት ናቸው የሚባሉትን መንግስትንም ሆነ ተቃዋሚን ለማካተት ረዛ እየተጓዘ ይመስለኛል ብለዋል። በእርግጥም ጥሩ ነው። እኛም ተከታትለን እናቀርባለን። ለቀደሞ ጥያቄ ወደ ዲያቆን ዳንኤል ሊሂድና፣ አንተስ ዳንኤል ቀደም ሲል እንዳነሳ ነው ሊገባ ሊካተት የሚገባው ኃይል አልተካተተም፣ እሱን አልባ ውይይት የትም አይደርስም ከሚሉ ሰዎች ምን ያህል ትስማማለህ? ወይም ከተለይህም ሀሳብክን እኔም አንዱ በዛ በጉባኤው እና ከጉባኤው በኋላ በመወጡት መግለጫዎች ላይ የነበረኝ ተጨማሪ ሀሳብ እሱ ነው። ቢሆኑም ደስ የሚልኝ ሶስት ጉዳዮች መሆን ነበረባቸው እላለሁ። አንደኛ ይሄ ጉባኤ ወደ ጉባኤው ከመምጣቱ መሰረታዊ ጥናት ተደርጎ ኢትዮጵያ ውስጥ አሁን የተፈጠረው ችግር ለምን ተፈጠረ የሚል የነዚህ የሃይማኖት ተቋማቱ ሀሳብ ምንድን ነው መንግስት የሚለውን ተቋሚ የሚለውን ሌላው የሚለውን ትተው እነሱ ምን ይላሉ እንደ ሃይማኖት ተቋማታቸው መሰረታዊ ችግሩ የሚሏቸው እና እነዚህ ችግሮች ለምንድን ነው የተፈጠሩት የሚለው ላይ። ሁለተኛ ደረጃ ደግሞ እንደገና የሃይማኖት ተቋማት ናቸውና መንግስት ተቃዋሚዎችን ሲያይ፣ ተቃዋሚዎች መንግስትን ሲያዩ የየራሳቸው አመለካከት አላቸው። እነዚህ ተቋማት ግን የሃይማኖት ስለሆኑ እነዚህን ተቋማት ያሉ አካላትን ምንድን ነው ችግራቸው የሚለው የነሱን ሀሳብ ድንበር ሳይገድባቸው ማካተት ነበረባቸው ድንበር ሊገ- አሁን መንግስት ድንበር ሊገድበው ይችላል የሚቀበላቸው የፖለቲካ ተቋማት እና የማይቀበላቸው ይኖሩ ይችላሉ እንደ ራሱ ህግ እንደምኑ ከተቃዋሚዎችም ወይም ከሌሎችም ወገን መንግስትን የሚቀበሉ የማይቀበሉ ይኖሩ ይችላሉ የሃይማኖት አባት ግን ሰው የሆነውን ሁሉ ስለሚቀበል ሰው የሆኑትን አገር ውስጥ ያሉትን አገር ውጭ ያሉትን ነፍጥ ያነሱትን በሰላም የታገሉትን ሁሉ ችግራችሁ ምንድን ነው መፍትሄ የምትሉትስ ምንድን ነው? ምኑ ሲፈታ ነው ችግሩ የሚፈታው? የሚል የነዚህን የማዳመጥ ምክንያቱ የሃይማኖት ተቋማት ናቸው። አሁን እነዚህ የፖለቲካ ተቋማት አይደሉም። ለሁሉም አባት ናቸው። የሁሉም እነሱ ጋር አማኝ ነው፣ በዚህም በዛ ያለው። ስለዚህ የአማኝ ልጆቻቸው ጠብ ስለሆነ ችግሩ የነሱን ሰዎቹ እንኳ የመምጣት ጉባኤ የመሳተፍ ዕድል ቢያጡ ሀሳባቸው መካተት ነበረበት። እንዲህ ይላሉ እኛ ግን እንዲህ ነው የምንለው። ከእነሱ ውስጥ የሚቀበሉት የማይቀበሉት ሊኖር ይችላል። ከዛ ሶስተኛው ደግሞ ብዙ ጊዜ እንግዲህ አሁን ባለው ሂደት የተጨመሩበት ነገሮች ካልሆኑ ሰላምን ማስተማር ወይም እንዲህ ማድረግ ላይ ነው በብዛት መፍትሄው ላይ ሲተኮርም ሲተኮር ማየው መግለጫዎችም ሲሰጡ ስለ ሰላም እናስተምራለን ነው። እኔ በተለ የክርስትናው አስተምህሮ ክርስቶስን አደረገ የሚባለው በመስቀሉ ሰላምን አደረገ በትምህርት አይደለም ሰላም ነው በተግባር ነው ሰላም በዓለም ላይ እንዲመጣ ክርስቶስ የሚያሰራው። እና ምን ተጨባጭ ተግባራት ናቸው? ምን ሲደረግ ምን ሲደረግ ምን ሲደረግ የሚል ተጨባጭ ተግባራት ከማስተማሩና ህዝቡን ከመምከሩ ውጭ መንግስት ምን ምን ሲያደርግ፣ ተቃዋሚዎቹ ምን ምን ምን ምን ሲያደርጉ፣ ህዝቡ ምን ምን ሲያደርግ፣ ራሳቸው የሃይማኖት ተቋማቱም ምን ምን ሲያደርጉ ነው የሚል ተግባር የሚያሳይ ጉዳይ ያስፈልግ ነበረ። በዛ ነው ሊመዘን ይችል የነበረው። ይሄ ነገር እውነት የእነዚህ አባቶች ሂደት ያስኬደናል ወይስ አያስኬደንም የሚለው ልናይ የሚችለው እነዚህ ሶስት ነገሮች ባይ ነበረ ነበረዋል። ዲያቆን ዳንኤል የጉዳዩን አንኳር ፈንክተውልናል። በቀደመ ውይይታችን በተደጋጋሚ የተነሱ በአድማጮች በተከታታይ ትኩረት የተሰጣቸው ጭብጦች ናቸው። መሰረታዊ ጥያቄ ሰላምና እርቅ እንዴት ይመጣል ከሆነ ይህ በአንድ በኩል የተነሳውን ቀውስ ሁሉም ወገኖች የሚስማሙበት የሚመስለውን መንግስት ራሱ አደጋው መድረሱን ችግሮች መከተላቸውን ብቻ ሳይሆን በመንግስት ራሱ አመኔታ የተሰጠው ቁጥሩ የበዛ ዜጋ መሞቱ መቁሰሉ ይታወቃል። እዚህ ላይ ያለውን መስማማት ያህል ግን ለዚህ መንስኤ የሆኑት ላይ አንድ አይነት ድምፅ አይሰማም። ቅድም ያሉት መንገድ ለመፍትሄ አማራጭነቱ የመጀመሪያ ሊሆን ይገባ ይችላል። ዲያቆን ዳንኤል አሁን ያነሷቸውን ነጥቦች አንድ እርምጃ ወደፊት እናስኬድ። መስጠትና መቀበል ይኖራል ወይ? በዚህ ላይ አንድ ጥፋት ከተሰራ በኋላ ያ ጥፋት እንዲታረም ከተፈለገ ኃላፊነት የሚወስዱ ክፍሎች መኖር የለባቸውም ወይ? እዛ ላይ በግልጽ መነጋገር የሚያስችል ሁኔታ መጀመሪያ ተፈጥሯል ወይ? ቅድም ያሏቸውን ጥናቶች ጨምሮ መሰረቱ ድልዳሉ መስተካከል ችሏል ወይ? ሰዎች ሳይሸማቀቁ ሳይፈሩ ትላንት የተፈጠረው ስህተት እንዲህ ነው የሆነው ድጋሚ እንዳይፈጠር ብቻ ሳይሆን የእርምት እርምጃ መወሰድ ያለበት መባል የሚያስችል መሰረት አለ ወይ? አድማጮች ሰፋ ያለውን ውይይት ልናሳድር ነው። ከወቅታዊነቱና ከጠቃሚነቱ አኳያ ሰፋ አድርገን ነው እናያወያየ ናቸው። ለአሁኑ እንግዶቻችንን ለጊዜያቸው ከልብ እያመሰገን ቀሪውን ክፍል ከሰሞኑ እንደምናቀርብ ከወዲሁ እንገልጣለን። ንጉሴ አክሊሉ ዛሬ በሁለት የተከፈለ ዝግጅት ይዘው ቀርቧል። በመስኮት ገብቶ ስለ ሚስኮት የሚያወራበት አንዱ ሲሆን፣ ሁለተኛው ግን ራሱ የሚያስተዋውቀው ይሆናል እና እሱ ነው ምንተው። ሰላም ንጉሴ፣ እንደምን አመሻችሁ? አዲሱና ሉላ፣ ዛሬ ስለገባሁበት መስኮት ሳይሆን ስለ ሚስኮት እንድንወያይ ፈልጌ ነው። ሚስኮት የእንግሊዝኛው ነው ንጉሴ? አዎ የእንግሊዝኛውን ሚስኮት ማለት እንደው ጥቅስ ያለአግባቡ ሲጠቀስ ወይም ደግሞ የተጠቀሰው ሲዛባ የሚጠቀሙበት የእንግሊዝኛ ቃል ነው። እንዴት አመጣኸው ማለቴ ነው። አዎ ዛሬ አመጣሁት። ብዙ ጊዜ አንዳንድ ጊዜ አስተያየቶች ሲሰጡ አዳምጥ ነበርና እንደ በነዛ ዙሪያ ብንነጋገር ጥሩ ነው። ከአድማጮች እንማራለን፣ እኛም ደግሞ አድማጮችን ወትትና እናሳውቃለን እና እዚያ ጉዳይ እንድንነጋገር ብዬ ነው አንዳንድ ጊዜ እንደምታስታውሰው በተላለፈው ፕሮግራም ላይ ሳይሆን በተባለው ላይ ሳይሆን ባልተባለው ላይ አስተያየቶች ይሰጡና ነገሮችን ያዛባሉ እኛም ወዲያውኑ እርማት አናደርግም ይሄ አልተባለም ይሄ ተብለዋል ይሄ ልክ ነው ይሄ ልክ አይደለም ስለማንል እነዛ የሚሰጡ አስተያየቶች እንደ ትክክለኛ አስተያየቶች እየተወሰዱ አንዳንዶቹን ማለት ነው ከሰዎች ጋር ተገናኝተን በፕሮግራም ዙሪያ ስንወያይ ለምን ይሄን እንዲህ አደረጋችሁ አንዳንድ ጊዜ ስታቀርቡ መጽሐፍ አትጠቅሱ፣ አንዳንድ ጊዜ ደግሞ ሰዎች የተሳሳት አስተያየት ሳያቀርቡ እዛው ላይ እርማት አትሰጡም ስላሉ፣ በዚህ ምክንያት እንደው አንዳንድ ነገሮችን ለማንሳት ፈልጌ ነው። ሚስኮት ተደርገናል ነው የምትለው እና ያንን ልታመጣው ነው። ጥሩ ነው። አዎ፣ ለምሳሌ አሁን በቅርቡ ታህሳስ ሀያ ስድስት ቀን ስለ ገና ዳቦ ስናወራ ከካሳይ ጋር በምኒልክ ዘመን የነበሩትን በዙ አባድክርን አንስተን ነበርና ስለ እሳቸው የተገጠመ ግጥም አለ እና ከገናው ጋራ ስሜቱ ስለሚያያዝ አንተን ጨካኝ ነበር ከጨካኝ አዘዘብህ እንደገና ዳቦ እሳት ነደደብህ የሚለውን አቅርበን ነበር እና ይሄ ታሪክ የተፈጸመው በአጼ ቴዎድሮስ ዘመን ነው እንጂ በምኒልክ ዘመን አይደለም። ግጭቱም ከቴዎድሮስ እንጂ ከምኒልክ ጋር ነው አይደለም የሚሉ አስተያየቶች አንድ ክበብ አካባቢ ተሰጥቶ ሰዎች ሲወያዩ ይሄ ነገር ወደ እኔ ደርሶ እኔ መጽሐፉን አቅርቤ ያሽ ጳውሎስ ጻፈው መጽሐፍ ላይ ይሄው ግጥም መስፈሩን በዛው አባ ድክር ሥልጣን ለመቀማት የፈልጉ የነበረው አጤ ምኒሊክን መሆኑን ምሬት ሁሉ ተደርጎላቸው ከገቡ በኋላ እንደገና አጤ ምኒሊክን ለመግደል መሳሪያ ይዘው ቤተ መንግሥት ገብተዋል ተብለው በዚህ ምክንያት ተወንጅለው በጥይት ተደብድበው መገደላቸውን አሳይቼ ሰዎቹ በዚህ አለው ያ ታሪክ በቴዎድሮስ ሳይሆን በምኒልክ ጊዜ እንደተፈጸመ ነው። እና እንዲህ አይነቱ ነገር አንዳንድ ጊዜ ሰዎች ለእኛም ባህሉ የለንም ስልክ የመደወል ቶሎ ብለን የማረም ነገር የለንም። እና እንደዚህ ሲባል እኛም ዝም እንላለን። ወደ ሬዲዮ ጣቢያ የሚመጡ አስተያየቶች ብቻ ሳይሆኑም እዛው ሰዎች ተወያይተውባቸው የሚቀሩ ሀሳቦችም ስላሉ በእነሱም ላይ እንግዲህ አንዳንድ ጊዜ ስንዘዋወር የምንሰማውን ማቅረቡ ጥሩ ነው ብዬ ነው። እና እንዲህ አይነት ነገር አለ። ጥሩ ነው። የጸሎተ ሐሙስን በተመለከተ አንድ ጊዜ አስተያየት ሰጥተን ነበረና ይሄ አምስቱን የገብስ እንጀራና ሁለቱን አሳ የማብላቱ ታሪክ ብዙ ጊዜ ይነገራልና በዚህ ዙሪያ የተሰራ ፕሮግራም ነበር እና አንድ አድማጭ አስተያየት ሲሰጡ እንዴ፣ አምስቱ የገብስ እንጀራና ሁለቱ አሳ ለአምስት ሺህ ሰው ቀርቦ አስራ ሁለት መሶብ ተነሳ ነው እያለው እናንተ ትሪ አላችሁ እንደው ታሪኩን ወደ መርካቶ ወሰዳችሁት ብለው ሰዎች በዚህም ላይ አስተያየት ሰጥተው እንደነበረ እና ትሪ ብለናል ለአይነት ነገሮች ሰውዬው ከየት እንዳመጡት ይስቆታ አርገው ነው ይህንን እና ይህን እንደው እንደ ምሳሌ አድርጌ ልገልጽ የፈለግኩት ነው። በቅርቡ ደግሞ ከጋዜጠኛ ከበደ አንሳ ጋር ስንነጋገር፣ ጋሽ ከበደ ምን ብሎ ነበር? ኢትዮጵያን ኢትዮጵያ ትቅደም ያልኩት ከደርግ በፊት እኔ ነኝ ብሎ ነበርና ስልሳ ስድስቱን ለውጥ በምናስታውስበት ጊዜ ይህንን ነገር እናቀርበዋለን የሚል ፕሮግራም እኔ ነው የሚለው ያስተላልፍኩት፣ ተላልፎ ነበረ። ሰዎች ግን የወሰዱት ምንድን ነው? ከበደ አኒሳ ልክ ይሄ ተነሳ ተራመድ ተነሳ ተራመድ ክንድህን አበርታ ነገር ብልጽግና ለወገን መከታ፣ አሁ ኢትዮጵያ ትቅደም እንዲ ከበዳኒሳ ኢትዮጵያ ትቅደም ብሎ አዚሟል፣ አልዘፍኗል እንዲ ትናንት ሬዲዮ እንዲህ ብሎ ሲናገር ሰማሁ ብለው ይህም ማስተያየት ወደ እኛ አልመጣም። ሬዲዮ ጣቢያው ግን አንድ ቦታ ላይ ሲወያዩትበት እንደነበረ ሰዎች ነገሩኝ። እና ይሄም ሚስኮት ተደርገናል ለማለት ፈልጌ ነው። ጋሽ ከበደ ባይሆን ጥሩ ዘፋኝ አይደለም ጥሩ ጋዜጠኛ እንጂ ለማለት ፈልጌ ነው። አንድ ጊዜ የኔ አባት ሲነግሩኝ እንደው ሳቅ ከመጠን በላይ ሲሆን እንደው ጥሩ አይደለም ብዬ አዲስ ዘመን ጋዜጣ ላይ አንድ አርቲክል አንድ ጽሑፍ አቀረብኩ አሉ። ጅማ ባር ገብቼ ቡና ስጠጣ ጋዜጣውን ያነበበ አንድ ሰው እኔ ነ አቀኝም ዛሬ ደግሞ አንዱ እንደው አትሳቁ ሳቅ በመጠን አድርጉ ብሎ እየከለከለን ነው። ምንኛ ማንባለዋል ብሎ በደርግ ዘመን ነው። ወደ ውስጥ ቢገባ ግን ያ ሳቅ በመጠን ቢሆን ጥሩ ነው የተባለበትን ምክንያት ጽሑፉ ያብራራል። እና ሰው ከላይ ቆንጽሎ እየወሰደ የሚሰጠው አስተያየት ሌሎችንም ሊያሳስብ ስለሚችል እነዚህ ነገሮች መልእክቶቹ በሬዲዮ መጡም አልመጡም በተቻለ መጠን ጋዜጠኛው እድሉ ካለው ይህን አብራርቶ መልስ መስጠት መቻል አለበት የሚል ነገር አጫውተው ስለነበረ ይህንንም በዚህ ምክንያት ነው ላነሳ የፈለኩት። እና እንደዚህ አድርገን የምናነሳቸው ብዙ የተለያዩ ነገሮች አሉና እንደው አስተያየት በምንሰጥበት ጊዜ ብቻ ፕሮግራሙን በደንብ ማዳመጥ። አንዳንድ ጊዜ ቪኦኤ ይከፈታል፣ ጠዋታ አለ ወይ ራት ይበላል፣ ምሳ ይበላል፣ ወይ መጠጥም ስሜት ላይ ሊሆን ይችላል። ግን አንድ ቃል ጆሮ ውስጥ ትመጣለች፣ ያችን ይዞ ቶሎ ብሎ ወደ አስተያየት የሚሄድም ነገር አለ እና እንደው ትኩረት ሰጥተው አዳምጠው ብዙኃኑን ህዝብ እም እነሱም እንዳናሳስት፣ አስተያየት የሚሰጡ ሰዎችም እኛም ጥንቃቄ ማድረግ አለብን። በጣም ጥሩ ነው። ንጉሴ ጥሩ ነው። በመስኮት ገብተህ ስለሚስኮት ሚስኮት ጥሩ ግንዛቤ ነው በነገር ላይ እኛም ጋር እንዲሁ የአስተያየት መስጫ መድረካችን ላይ አስተያየት የሚሰጡ ሰዎች አንዳንዱ እንደ ቁንጽል ሀሳብ ወስዶ ያልተባለውን እንዲህ አላችሁ ይላል። እንዳልከው እኛም ቶሎ ቶሎ አናስተባብልም። አንዳንዴ ግን በጣም መሰረታዊ ስህተት ከመሰለን ስቱዲዮ የምንኖር ሰዎች ማንኛውም አስተናጋጁ አይ የተባለው ይሄ ነው እዚህ ላይ እንዲት አርጋችሁ ተረዱልን እንላለን፣ ግን በየጊዜው አናረግማ እንዲሄ ነው። አንተ ግን እንዲያው መንገደኛው ጋዜጠኛ ሆነህ አንቴናህን ዘርግተህ ጆሮህን አቁመህ በየቦታው እየተዘዋወርክ ነው ቀጥል ያሰኛል። እና ዛሬ የመጀመሪያው ዝግጅትህ ሚስኮት ሆኗል። ጥሩ ተረድተናሃለ ማለት ነው አዲሱ ምክንያቱም እኔ እዚህ ፕሮግራም ያዳመጡ ሰዎች ሀሳባቸውን በስልክም በግንባርም ስለምንገናኝ ስለሚነግሩኝ እውነት ነው ለሌሎቻችንም ሊያስተምር ይችላል ብዬ በማሰብ ያደረግኩት ነው። የዛሬ አስራ አምስት ቀን እንገናኝ። ኪዳኔ ቀደም ፍቅሩ ኪዳኔ ቀደም ብለን እንደጠቆም ነው ሠላሳ ሁለተኛውን የአፍሪካ ዋንጫ ውድድር በመከታተል ላይ ይገኛል። እዚያው ሊቨርቢል ጋቦን ደወልንና ፊፋ ለዓለም ዋንጫ ውድድር ቡድኖቹን ከ32 ወደ 48 ከፍ ማድረጉ ለምን ይሆን፣ በአንዴ 16 ቡድኖች ሲጨመሩ ውድድሩስ ውስ ችካይ ሊሆን ብለን ስለ ጋቦኑ የአፍሪካ ዋንጫም ማንሳታችን አልቀረም። አሉላ እንግዲህ ፍቅሩ ኪዳኔ ሲባል አድማጭ በደም ጆሮን አቁሞ ነው የሚከታትለው። እናመሰግናለን። አሁን ጋቦን ነው የምትገኘው አይደለም? ለጊዜው ለሊብራቪል ከተማ ነው ያለሁት። ወደ አፍሪካ ጨዋታ እንመለሳለን። አሉላ መጀመሪያ ፍቅሩ ኪዳኔን አግኝተ ስለ ፊፋ ሳታወራ አትሄድም። ፊፋ ደግሞ በየአመቱ ሰላሳ ሁለት ቡድኖችን አሰልፎ ነው የዓለም ዋንጫ የሚያካሂደው ይመስለኛል፣ ከስተት ከሆነ ጋሽ ፍቅሩ ያርመናል። ግን አንድ ለየት ያለ ውሳኔ በቅርቡ እንደምታውቀው ለዓለም ዋንጫ ተሰላፊዎች 16 ቡድኖች በአንድ ጊዜ ተጨምሮ በስንት ዓመት ምርተው ስራ ላይ የሚውለው በ2026? 2026። እንዴት ይሄ በአንድ ጊዜ እንደዚህ ብዙ ቁጥር ያለው ቲም ለመጨመር ታሰበ? የምታውቀውን ነገር ብታ በመጀመሪያ ነገር አዲሱ ፕሬዚዳንት ኢንፋንቲኖ አዲስ ስለሆነ አዲስ ሀሳብ አመጣ ማለት ምኞት ሁል ሁልጊዜ አለ አንዳንድ ሰዎች አንዳንድ ቦታ ላይ ሲመረጡ እና ስለዚህ የዚህ የ የቡድኖችን መጨመርና ለመጨመር ጉዳይ ብዙ ጊዜ እንዲሁ ሲያከራክር ቆይቶ አፍሪካም ኤዥያም ለሁለቱ አህጉሮች አንድ ስፍራ ብቻ ይበቃቸዋል ብለው እንደ አውሮፓ አቆጣጠር በሺህ ዘጠኝ መቶ ስልሳ ስድስት እንግሊዝ ሀገር ላይ ለተደረገው የዓለም ዋንጫ ፊፋ በወሰነበት ጊዜ የአፍሪካ ፕቶል ኮንፌዴሬሽን እኛ አንካፈልም ብለን ወጥተው። በን በዚህ የተነሳ ነው የኮሪያ ገብታ ጣሊያንንም ለማሸነፍ የቻለችው እና ከዛ በኋላ ካዛ ብላንካ ላይ በተደረገው ስብሰባ ላይ ለአፍሪካ አንድ ቦታ ተሰጥቶ ያው እንደ አውሮፓ ከወጣጠር በሺ ዘጠኝ መቶ ሰባ ሞሮኮ ትካፈል የቻለችው አሁን እንግዲህ አርባ ስምንት ሀገሮች ሲባል ለአፍሪካ ሁለት ይጨመራል ማለት ነው ለጊዜው አምስት ቦታ ላይ ያለው ሰባት ቦታ ይሆናል ማለት ነው ለማንኛውም አፍሪካ ሁለት ይደርሳታል ሰባት ይሆናል ማለት ነው አዲስ አበባ ላይ በመጋቢት ወር በሚደረገው ጠቅላላ ጉባኤ ላይ ለፊፋ የሚያገለግሉት አፍሪካን አባሎች ይመረጣሉ እና እንደዚህ እንደዚህ አይነት ለውጥ አለ አሁን ፊፋ ውስጥ ከአሁን በፊት በዛ ሙስና ነገር በኮራፕሽን የመሳሰለ ነገር ውርደት ደርሶ ነበረ። ስለዚህ አሁን በመቀያየር ላይ ስላሉ ይሄም አዲስ ሀሳብ መቅረቡ ነው። መልካም። የቡድኖቹ መጨመር በራሱ ከቁጥር ባሻገር ምን ተጨባጭ አንድምታ ይኖረዋል? እንግዲህ ብዙ ለውጥ ሊያመጣ የሚችለው ያው ገንዘብ ማግኘቱ ነው። ሌላ እንትን የለውም። ለምሳሌ የመጀመሪያዎቹ አስራ ስድስት የሚጨመሩት በአንድ ዙር ይወጣሉ እና ሰላሳ ሁለቱ ይቀራሉ ማለት ነው። ግን ይሄ የቴሌቪዥን ዋጋ ይህን የመሳሰለውን ነገር ስለሚያስጨምር ፊፋ፣ በዛም የተነሳ ገንዘብ ሊያገኝ ይችላል ማለት ነው። ደግሞ የሚካፈሉትም ሀገሮች እኮ እስከዚህ ድረስ ብዙዎቹ ብዙ ጥቅም ሊያገኙ ይችላሉ። አሁን ለምሳሌ ለዓለም ዋንጫ የሚከፈለው ቡድን በመጀመሪያ ገና ለልምምድ ጊዜው እንኳን አንድ ሚሊዮን ዶላር የሚያገኝ ነው እና አሁን አፍሪካን ብትሆን እና እየተሻሻለች መታ ለአፍሪካ ዋንጫ አሁን እዚህ የሚያሸንፈው ወደ ሶስት ሚሊዮን ተኩል ነው የሚያገኘው እና የዚህ የቴሌቪዥን ኪራይ እና ስፖንሰርሺፕ ብትን የሚያመጣው ገንዘብ ሁሉንም የስፖርት ድርጅቶች እየጠቀማቸው ስለሆነ እንግዲህ እድሜ ለቴሌቪዥን እያሉ እንትን ማለት ነው። አሁን እዚህ እኛ አካባቢ እንኳን ስናየው እንደ ድሮ የስፖርት ሰዎች ብቻ አይደለንም። ነጋሪው ይበዛል እኮ፣ ግማሹ ነጋሪ ነው እንዳውም እና እነሱም ገንዘብ ስለከፈልን ስፖንሰር ነን ብለው ትንሽ ኩኩራትም ጥጋብም ሳይሰማቸው አልቀረም። ጥሩ እንደው በፊፋ ጉዳይ እንዳንቆይ ደግሞ ያው ወቅታዊ ሁኔታ ትንሽ ያውራን ብዬ ነው የሰላሳ ሁለተኛው የአፍሪካ ዋንጫ እንዴት ነው እንዴት አየኸው ጠቅለል ያለ ነገር ብትነግረን እንግዲህ አንተ ብዙም ሁሉንም ታውቃቸዋለሁ ጋቦን ከአሁን በፊት ከጊኔ ኢኳቶሪያል ጋር ሆነው ሁለቱ ሀገሮች የአፍሪካን ዋንጫ አዘጋጅተው ስለነበረ ልምዱም አላቸው እንዳውም ለአለም ምሳሌ ሆነው የቻሉት ሁለቱ ሀገሮች አንድ አይነት የቪዛ ወረቀት አሳትመው ለአፍሪካ ዋንጫ የሚል ብቻ ቪዛ በሁለቱም ኤምባሲዎች የትም ቦታ ላይ ይሰጥ ነበረ እና ይሄ ራሱ የመጀመሪያ ጊዜ ነው፣ ያውም ለአፍሪካ ዋንጫ ተብሎ የሚወጣ ቪዛ እና ጋቦን ትንሽ ሀገር ሆና ሁለት ስታዲዮም ምን የመሳሰሉ ስታዲዮሞች አሰርተዋል። ግን መከራው ከተማ ውስጥ አሁን ቦታ ስለሌለ ብዙውን ጊዜ የሚሰሩት ስታዲዮሞች ከከተማ ውጭ ናቸው። ማዛ ሄዶ እንደሚጫወት ወደፊት የሚያስፈራ ነገር ነው እና እንደዚሁ ዝም ብሎ ተሰርቶ የሚቀር ስታዲየም ነው ወይ? እንደዚህ አይነት ጥርጣሬ ውስጥ ማስገባቱ አልቀረም እና ብዙውን ጊዜ እኛ የምንንቀው አሁን ለምሳሌ ዩኒቨርሲቲዎች ወይ ሰከንደሪ ተማሪ ቤቶች ውስጥ ተማሪው እንዲጠቀምበት ስታዲሙ ቢሰራ እና ለሌሎችም የሚያገለግል ቢሆን ይህን ብለው የሚያስቡ የሉም እና አሁን እዚህ የፖለቲካ ችግር ስላለ ጋቦን ውስጥ እነኚህ ሁለቱ ስታዲየሞች የተሰሩት በፖለቲካ እንትን ተቃዋሚ ሰፈሩ ውስጥ ነው ያለው። ግን አሁን ለምሳሌ ፖርጀንቲል ስታዲየም ሜዳው መጥፎ ነው ብቻ ከሱ አንስተን ወደ ሊብረቪል ወይም ወደ ፍራንስቪል ሌሎች ጥሩ ሜዳ ያሉበት ቦታ ላይ ለምን አይደረግም ሲባል ግን ያኛው የፖለቲካው እንትን ተቃራኒዎቹ ያሉበት ከተማ ስለሆነ እኛ ስለሆነ አነሱብን ይላሉ። የማለት ችግር ስለፈጠረ እዛው ሜዳ ላይ እንዲጫወቱ እንግዲህ ይሄ ነ አፍሪካ መከራችን። ለምን ግጥሚያው በመሰረቱ ጥሩ ሜዳ ላይ መደረግ አለበት እና ሳሩ በደንብ አልያዝም። እንዲህ አይነት ችግሮች አሉ። ነገር ግን ቡድኖቹ እዚህ ያሉት በሙሉ ከከፍተኛ ውጤት የሚያመጡ ናቸው። ዩጋንዳም ራሷ ለምሳሌ እያንዳንዱ እዚህ ሀገር ያሉት ተጫዋቾች በሙሉ ወደ ዘጠና ስምንት በመቶው ፕሮፌሽናል ተጫዋቾች ናቸው እና ብዙዎቹ አውሮፓ የሚጫወቱ ናቸው። ሌሎቹም አፍሪካ ሀገር የሚጫወቱ አሉ። ለምሳሌ ኡጋንዳ ያሰለፍቻቸው ሁለቱ ተጫዋቾች አዲስ አበባ ለቅዱስ ጊዮርጊስ ቡድን የሚጫወቱ ናቸው እና ይሄ ፕሮፌሽናሎቹን ያካተቱ ቡድኖች ናቸው። ይሄም ራሱ ብዙ ችግር ይፈጥራል። ለምን እነኚህ ፕሮፌሽናል ተጫዋቾች ክለቦቻቸውን አውሮፓ ጥለው ስለመጡ ለምንድነው አፍሪካ በዚህ ወራት ውስጥ የምታዘጋጀው የእኛ ውድድር እየተካሄደ እያሉ ሁልጊዜ ጭቅጭቅ ያመጣሉ። ለማንኛውም አፍሪካ ውስጥ አለ ኢትዮጵያ በቀረ እስከዚህም ኳስ የሚወድ ሕዝብ የለም። የራሱ ቡድን ሲጫወት ብቻ ነው ስታዲየም የሚሄደው እንጂ ሌላ ቡድን ሲጫወት አሁን እዚህ መከራ መከራው ስታዲየሞቹ ባዶ ናቸው። ስታዲየሞች ግን ለምን ጋቦን ተሸንፎ ወጣ። ስለዚህ ሕዝቡ ስለማይመጣ ሕዝቡን እንዲያንቀሳቀሱትና ወደ ስታዲየም እንዲመጣ ለማድረግ ጥረት እንዲያደርጉ መክረ ናቸዋል ትልቁን የእግር ኳስን ጨዋታ የእግር ኳስን ፍቅር ወደሚመለከት ጥያቄ ልውሰድህ ኳሱ ሳይኖረን ወይም የጨዋታው ጥበብ ብዙም ሳያድግ ፍቅሩ ብዙ መንገድ የተጓዘ ይመስላል ምን ይታይሃል የእግር ኳስ ዕጣ ፈንታ ላይ ዋናው ነገር እኔ የሚያሳዝነኝ በጋዜጠኛ ለት አፍሪካ ውስጥ በሙሉ ስለ አፍሪካ ፉትቦል ወይም ስለ አፍሪካ ስፖርት የሚጽፍ ጋዜጠኛ እየጠፋ ነው ሁሉም ኢንተርኔቱን ከፍት የእንግሊዝ ሊግ ወይም የጣሊያን የፈረንሳይ እንዴት እንደተጫወቱ እነ ሞሪንሆ ቁርስ ምንም እንደበሉ የሚያስተላልፍ ጋዜጠኛ ብቻ ነው አሁን ያለው። በራዲዮንም ሁሉ ሆነ እና የአፍሪካን ስፖርት ለማስፋፋት ከተፈለገ ራሳችን አፍሪካኖቹ ካልጻፍን ማን መጥቶ ሊጽፍልን ነው? አንድ ይሄ ነው። ሁለተኛ ነገር የፕሮፌሽናል እንትኑ የዚህ የገንዘብ መግባቱ ይሄ አማተሪዝምን በሙሉ እየገደለው እየሄደ ነው። ግን ስፖርት እንዲስፋፋ የትምህርት ቤት ስፖርት ካልተስፋፋ ሌላ ምንም አይነት መፍትያ የለውም። ይሄ የማይጠረጠር ነገር ነው። የመርካቶ ኳስ ተጫዋች እና ማራቶን ሯጭ የሚሸጥ ሱቅ የለም። ስለዚህ ከልጅነታቸው ጀምሮ ማሰልጠኑ ያስፈልጋል። ክለቦቹ ጠንካራ ክለቦች ብዙ ቦታ የሉም። የትኛውም አሁን አፍሪካ ሀገር ውስጥ ብንሄድ እኛም ሀገር ቢሆን ቅዱስ ጊዮርጊስ፣ ቡና፣ ደደቢት ሶስት አራት እንደዚህ ሆነው ነው እርስ በራሳቸው ሁልጊዜ እንትን የሚሉት እንጂ አስራ ስድስቱ ቡድኖች በአንድ አይነት ደረጃ ላይ አሉም ወይም የሚወዳደሩ አይደሉም። አሁን ይሄ ሁሉ ነገር መጣራት አለበት። ግን እኔ አሁን ብዙ የሚቆጨኝ አፍሪካ ውስጥ ለምሳሌ የዓለም ሻምፒዮና እድሜያቸው ከአስራ ሰባት በታች የሆነ ወይ ከሀያ በታች የሆነ ውድድሮች አሉ። ለእነኛ ውድድሮች የሚ- የሚወዳደሩ በየሀገራችን የወጣቶች ውድድር የለም። አሁን ለምሳሌ እድሜያቸው ከአስራ ሰባት በታች ወይም ከሀያ አንድ በታች የሆነ እነኚህ ናቸው አድገው ነገ የብሔራዊ ቡድን ተጫዋች የሚሆኑት ወይም ሌላ ሊሆኑ የሚችሉት እና ደግሞ ብዙውን ጊዜ መከራው ምንድን ነው? በስፖርት ድርጅቶች ውስጥ ስፖርት የሚያውቁ ሰዎች አይመጡም። ሁሉም እንደዚሁ ዝም ብሎ ሽርሽርም የሚፈልግ የሚገባ አለ ፌዴሬሽን ውስጥ እንጂ እስከዚህም ድረስ ስፖርቱን ወዱ አይደለም። በጣም ነው መቼም የምናመሰግነው ፍቅሩ ፍቅሩ እኔ አንዴ ጋሽ አንዴ ያለ ያው መቼም ከቅርበት አንጻር ነው። ሰሎሞንም ያበየቀኑ የአፍሪካን ዋንጫ ለአድማጮች ማቃመሱ አልቀረም። ደግሞ ዛሬ አንተን በስፋት እዚህ በራዲዮ መጽሄት ይዘንህ ነበረ፣ እናመሰግናለን። ታዲሱ የስንብት ቃላችን ብዙ ጊዜ በተለያዩ ርዕሶች ላይ መላልሰን እናመጣው ነበር። ቆይቷል ካገኘነው አሁን ከረጅም ጊዜ በኋላ ነው። እንግዲህ በሌላ ርዕስ ለመገኘት እንደማጠፋ ተስፋ እና ከስፖርት ሌላ ማለት ነው፣ በብዙ ርዕስ እንፈልግሃለን እንድትገኝልን። መልካም ጊዜ፣ በሰላም አገር ያብቃ። በነገራችን ላይ አድማጮቻችን፣ ሰግታችሁ ጻፉልን፣ ደውሉልን። አሁን የስልክ ቁጥራችን 2022059942 የውስጥ መስመር 14 የሚደወልበት ኢሜል ሆርን አት ቪኦኤ ኒውስ ዳት ካም ብላችሁ ጻፋልን። ደብዳቤ ለአሜሪካ ድምፅ ራዲዮ የአማርኛው አገልግሎት የራዲዮ መጽሔት ዝግጅት 330 ኢንዲፔንደንስ አቬኑ ሳውት ዌስት ዋሽንግተን ዲሲ 20237 ላኩልን። አሁን ወደ ማጠናቀቁልን ነው Part in a hotel, and አድማጮች በዜናችን እንደገለጽ ነው ኢትዮጵያ አዲስ የተከሰተውን ድርቅ ለመቋቋም ስላቀረበችው ጥሪ ዓለም አቀፍ ህብረተሰብ አፋጣኝ ምላሽ እንዲሰጥና አጋርነቱን እንዲገልጽ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረስ ጥሪ ያቀረበው። ዋና ጸሐፊው ጥሪውን ያቀረቡት በዚህ ድርቅ ላይ በተወያየውና አሁን ማምሻውን በተጠናቀቀው ከፍተኛ ስብሰባ ላይ ነው። የአዲስ አበባው ዘጋቢያችን እስክንድር ፍሬው አጠር ያለ ዘገባ ደርሷል። ቀጥሎ ይቀርባል። የኢትዮጵያ መንግስት በተለይ በአርብቶ አደር አካባቢዎች አዲስ ድርቅ መከሰቱን ይፋ ካደረገ በኋላ የተካሄደ ከፍተኛ ስብሰባ ነው የዛሬው። በዚሁ ድርቅ ምክንያት 5.6 ሚሊዮን ኢትዮጵያውያን የአስቸኳይ ጊዜ የምግብ እርዳታ ያስፈልጋቸዋል። የእነርሱን ፍላጎት ለማሟላትና ለተያያዥ ምላሾች የሚያስፈልገው የገንዘብ መጠን ደግሞ 948 ሚሊዮን ዶላር መሆኑ ተገልጿል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ታዲያ ዓለም አቀፉ ህብረተሰብ አፋጣኝ ምላሽ እንዲሰጥ ጠይቀዋል። ይህ ከፍተኛ ስብሰባ በዚህ ሰዓት ከኢትዮጵያ ህዝብና መንግስት ጋር ያለንን አጋርነት መግለጽ አለበት ነው ያሉት። ይህንን ስብሰባ የተመለከተውን ዘገባ ሰፋ ያለ ክፍል በነገው ዕለት እየቀርባለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። አድማጮች፣ የምሽቱ ፕሮግራማችን እዚህ ላይ አብቅቷል። የአሜሪካ ድምፅ ራዲዮ ዞትር ቅዳሜና እሁድ በ1922 እና 25 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ ሶስት ሰዓት ላይ በመደበኛው ስርጭት መልሰን እስከምንገናኝ ከአቀናባሪያችን ንጉሱ ታምሬ ጋር ፕሮግራሙን ያዘጋጀነው እኔ አዲሱ አበበና እኔም አሉላ ከበደ በዚሁ እንሰናበታለን። ሰላም ደናደሩ